የኤርትራ መንግስት ዛሬ ጠዋት በባድመ በኩል ወረራ አካሄደ ሲል የትግራይ ክልል መንግስት ገለጸ። የክልሉ መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል በሰጡት ማብራሪያ በፌዴራል እና በአማራ ክልል መንግስታት እየተካሄደ ያለውን ወረራ ለማገዝ የኤርትራ መንግስት በጀርባ በኩል ወጋን ብለዋል። በሌላ በኩል የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ ይህንን ክስ አስተባብለዋል። ይህ የውስጥ ጉዳይ ነው፣ በዚህ ውስጥ እኛ የለንበትም ሲሉም ተናግረዋል ታጅ ተጨማሪ አለው። በፌዴራልና በትግራይ ክልል መንግስታት የተጀመረው ጦርነት ዛሬ ሳምንት ሞላው። በዛሬው ዕለት የክልሉ መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ በምዕራብ ትግራይ የተከፈተው ጦርነት እየመከትን ባለንበት ጊዜ በትናንትናው ዕለት ከኤርትራ ከባድ የጦር መሳሪያ ወደ ሑማራ ሲተኮስ ነበር ብለዋል። በተጨማሪም ዛሬ ጠዋት በባድመ በኩል የኤርትራ ኃይል መውረር ጀምረዋል በማለት ገልጸዋል። በትግራይ ሕዝብ ላይ የተጀመረው ወረራ ለመመከት የውጭ ኃይል እርዳታ በመጠቀም ጥቃት እየፈጸሙ ናቸው በማለትም ገልጸዋል። ፕሬዚደንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ አህመድ በጋራ በመሆን የትግራይ ህዝብ የራሱን ዕድል በራሱ ስለወሰነ ብቻ ለመውጋት ሲዘጋጁ ነበር። አሁን ተግባራዊ አድርገውታል በማለት ተናግሯል። ትናንት በአገር አካባቢ ሲደረግ የነበረውን ግጥሚያ የኤርትራ መንግስት በስተጀርባ ሑመራን በመደብደብ በከባድ መሳሪያ አጋርነቱን በተግባር አሳይተዋል ይደረግ የነበረውን የመከላከል ውጊያ ለማክሸፍ ከፍተኛ ድጋፍ ሰጥቷል። የአብይ መንግስት ባሰማራው ኃይል ትግራይ ማንበርከት እንደማይችል ከተገነዘበ በኋላ ባለፈው ቀናት የተካሄደ ውጊያዎች የወራሪው ስራዊት የሁሉ ኃይል ተሰማርተም የፈለገበት ቦታ መድረስ የማይችል መሆኑ ታይቷል። የትግራይ ህዝብ ወራሪውን ኃይል ታግሎ ከፍተኛ ጉዳትም እያደረሰ ነው የሚገኘው ከትናትን የጀመረው ከባድ መሳሪያው ከዛሬ ሌሊት ጀምሮ ደግሞ የኢሳያስ ሰራዊት የሀገሪቱን ድንበር ጥሶ ወረራ ጀምሯል። የትግራይ ህዝብ ተጨማሪ መስዋዕትነትን ከፍሎ ዳር ድንበሩን ለማስከበር ወደ ኋላ አይልም። የአብይ መንግስት የሀገሪቱ ዳር ድንበር ለባዕድ አሳልፎ በመስጠት ትግራይ መቀጥቀጥ መምረጡን ሁሉም ማወቅ አለብን። የጉዳይ የትግራይ ህዝብ አይደለም። የጉዳይ ኤርትራውያንም ነው። የኢትዮጵያ ብሄር ብሔረሰብ ህዝብንም የፖለቲካ ልዩነት በፖለቲካ እንጂ በጦር እንደማይፈታ በተደጋጋሚ ገልጸናል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ያለፈው ይብቃን ብለን ነበር። አሁን ግን ተገደን ወደ ጦርነት ገብተናል በማለት ገልጿል። የኤርትራ ህዝብና ሠራዊት ጦርነት እንደማይፈልግ ሲገልጽ ቆይቷል። ለዚህም እናመሰግናለን። ሆኖም ግን ጥረታቸው አልተሳካም። ሳንፈልግ ወደ ጦርነት ገብተናል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ለአሜሪካ ድምፅ ሙሉጌታ አጽብሃ መቀለም።